ሴቶችና ቤተሰብ ነው አዘጋጇ። እዚሁ አጠገቤ ትገኛለች። ወደ ካናዳ ተመልሰን እንደሆነ እርግጠኛ አይደለሁም። ቆንጂት ልክ ነው፣ ወደዛ ነው የምንመለሰው። አዲሱ የቶሮንቶ የኢትዮጵያውያን ስብስብ ላይ ልጆችንና ወጣቶችን ቋንቋ፣ ባህል እያስተማረች ያለች ኢትዮጵያዊት የቶሮንቶ ነዋሪ ለሴቶች ፕሮግራምሽ አግኝቼልሻለሁ ብሎ ያገናኘኝ አንዲት እንግዳ ነው ያስኩት። ራሷን ታስተዋውቃለች። ስሜ ሶስና ሰፋ እባላለሁኝ የምኖረው በካናዳ ቶሮንቶ ነው። የሁለት ልጆች እናት ነኝ፣ የሀያና የሰላሳ አንድ ዓመት። ስራዬ የዌብ ዴቨሎፐር ነኝ፣ ዋናው ስራዬ ማለት ነው። ይህኛው ደግሞ እንዲሁ በትርፍ ጊዜ የማደርገው ህጻናቶችን በማሰባሰብ ወጣቶችና ካልቸራቸውን እና ቋንቋቸውን እንዲማሩ እዚህ መጥተው እንዳይረሱ ወይም እዚህ የተወለዱት ደግሞ ኢትዮጵያን ቋንቋ በደንብ እና ማንነታቸውን እንዲያውቁ ለማድረግ ጥራለሁ። በግሌ የሰብሰበሉ የኢትዮጵያን ካልቸራል ዳንስ ግሩፕ ሲኖረኝ በሌላ በኩል ደግሞ በቤተ ክርስቲያን ውስጥ ቅድስት ማርያም ህጻናቶችን አማርኛ ከልጅ ጋር ሆኜ ያስተምራለሁ። ከመቼ ጀምሮ ነው ወይዘሮ ሶስት እና ይህን ማድረግ የጀመርሽው? ይህንን የኢትዮጵያ ካልቸራል ዳንስ ግሩፕ ያቋቋሙ ነው። እኔና ልጅናን ሰብሰበሉ ብላ የጠራችው ልጅናት እዚሁ ካናዳ ተወልዳ ያደገችናት የጀመርኩት ቱ ሳውዘንድ ና ላይ ነው። በሰባት አመቱ ነው። ስለዚህ በቤተ ክርስቲያን ና በውጭም በትርፍ ጊዜሽ ነው ይሄንን ስራ የምትሰሪው? ትክክል። በአሁኑ ወቅትስ በዚህ በቶሮንቶ የባህልና የስፖርት ፌስቲቫል ላይ ምን አይነት ዝግጅት ነው ያላችሁ? እዛ ላይ ያቀረብነው የኦፕኒግ የኦፕኒንግ ሴሬሞኒ ላይ ኢትዮጵያን ባህልና ታሪኳን የሚመለከት ነው። እዛ ላይ የተመረኮዘ ነበር። ወደ መቶ ወጣቶች አሉበት። ያ ማለት ቮለንቲሮችን ጨምሮ ነው። የእኔ ደግሞ የሆነ ቲሞቹ ወደ አስራ ሁለት የሚሆኑ ቲሞች ኢንቮልቭ አድርገውበታል። ይህንን ለማድረግ ምን አነሳሳሽ ወይዘሮ ሶስና? ያ ምንድን ነው እሱ ብዙ ጊዜ አንዳንድ ቦታ ሲሄድ ልጆቹ ከልጄ ነው ከወንዱ ልጄ ነው የምጀምርልሽ። ወንዱ ልጄ አንድ ወቅት ላይ ወደ አስረኛ ክፍል ሲገባ ትንሽ ችግር ነበረ። ምንድን ነው እያንዳንዱ ተወላጅ አምን ከተለያየ ሀገር የመጡት አስረኛ ክፍል ላይ ሲደርሱ የራሳቸውን ለምሳሌ ቻይና በቻይና ሁሉም አላለም ዜጋውን ይዞ በየዜግነቱ ሄዶ የኛ ልጆች ብዙ የሉም በቦታው ላይ። ፈረንሳይ ቁርስ ነበር የሚማረው ትንሽ ገለልተኛ ሆኖ ከዛ በጣም ትንሽ ተቸግሮብኝ ነበር። ሳነጋግረው በቃ አሁን ከኔ ጋር አንተ ቤተክርስቲያን ትሄዳለ ቤተክርስቲያን ካሉ ልጆች ጋራ ትገናኛለ ስለው ቋንቋ አልችልም አለኝ እና በጣም ልቤ ተነካ እና አንደኛው ይሄ ነው። ሁለተኛ ከምሰራበት መስሪያ ቤት ውስጥ ጊዜ ከማየው በዚህ በድራጎ በምኑ ውስጥ ተይዘው ያሉ ልጆች ብዙ ጊዜ ቁጭ ብዬ ሳውራቸው በቃ የሚያወሩት ጓደኛ የላቸውም። እነሱን መስሎ የሚያነጋግር የሚገባው የለም። እነሱን የሚሉትን እኛ መነጋገርም ከወላጆቻችን ጋራም ችግር አለ። ብዙ ነገር ያጫውቱኛል እና ምናልባት ስነሳሳ በሜንታል በራስ መታመም እንትን ያሉትን ወጣቶች ነበር ለመሰብሰብ የጀመርኩት። ያኛው አልተሳካልኝም። ችግር ነበረበት። ያንን እንትን ለማለትና ለምን በዚህ አልጀምርም ብዬ ወጣቶቹን የራሳቸውን ማንነት እንዲያውቁ ባህላቸውን እና ቋንቋቸውን ማውቃቸው ነፃነት አገር አለን እኛም የራሳችን ቋንቋ፣ ባህል አለን የሚለው ነገር እንዲሰማቸው በማለት ነተነሳው። ከማህበረሰቡ ምን አይነት ድጋፍ ታገኛለሽ? ወይዘሮ ሶስት እና መቼም ይሄ ለብቻ የሚገባ ነገር ስላልሆነ በጣም ጥቂት ነው የምነግርሽ፣ በጣም ጥቂት ነው። ብዙ በአፍ በጣም ይረዳሻል። እርግጥ አንቺን እንደውም ከመደገፍ ይልቅ እዚህ ያለው ብዙ በቃላለም ይነግሩሻል። ጥሩ ነገር ነው ብትሰሪው ምናምን ድጋፍ አለው። ነገር ግን መጥቶ እንርዳህ ከማለት አንዳንዱ ሰው እንደውም አያችን በተቃራኒ ልጆቹን ሰብስባ እንደዚህ ገንዘብ ትሰራለች ምናምን ይላሉ። ገባሽ በቀረብ ያሉት ደግሞ ሞራል ይሰጡኛል እና ምንም አይነት ከምንም ድጋፍ የማገኘው ነገር የለም። እስካሁን ድረስ ይዤ የምሄደው እኔ እራሴ ለብቻዬ ነው። ከወጣቶቹ እስከ ታዳጊ ወጣቶቹ እንደውም ፍላጎታቸው ባህልን ቋንቋን ለመማር እንዴት ነው በጣም የሚገርምሽ ምንድን ነው፣ በተለይ አሁን በመጨረሻ ጊዜ በፌብሩዋሪ ስምንት ነው ቤተክርስቲያን ያለሁትን ቋንቋ ያቆምኩት ለመስራት ስለማይቻል በቃ ማቆም አለብኝ ብዬ አቆምኩኝ። ና በዛ ሰዓት የነበሩት ወጣቶች ፍላጎታቸው ይህ ነው ብያለልሽ። ጥፈታቸው ስዕል ነው የሚመስለው፣ ፍላጎታቸው ሌላ ነው። ነገር ግን ለመቀጠል ከአቅሜ በላይ ስለሆነብኝ ነግሬ አቆምኩኝ። በዚህ በጨዋታውን በተመለከተ ወጣቶቹ በራሳቸው አንድ ወቅት አላቸው ምልሽ ያ ወቅት ላይ በደንብ ይሰራሉ። እድሜያቸው እስከ አስራ ሰባት አስራ ስምንት ሲሆን ከዛ በኋላ ግን ገባሽ የራሳቸውን እንትን ይፈልጋሉ የውጭውን ለማየት በጣምቱን የሚሰሙትን እና በጣም ችግር አለ። አንዳንዶቹ በጣም ይገርሙሻል። በቃ በደስተኛነት ፍላጎት ኖራቸው ነው። አንዳንዶቹ ትንሽ ቢፈልጉትም ጊዜያቸውን እዚህ ከሚያደርጉ ልቅ ወደ ሌላ ነገር ይፈልጉ ያደርጉታል። በሌላ ነገር ደግሞ እኔ አቅም ኖሮኝ ያናለ እያንዳንዱ የምሰጣቸው በቂ ገንዘብ የለኝም። በአቅሜ የማደርገውን አደርጋለሁ፣ እና ወጥተው መስራት አለባቸው። እውነት ነው፣ ትንሽ ገንዘብ ይፈልጋሉ ወጣቶች። በአሁኑ ሰዓት ደግሞ ታውቂያለሽ፣ ልክ ነው፣ እነሱ ትንሽ ለየት ያለ ነው። እና ያንን የማድረግ አቅሙ ብዙ የለኝም። ስለዚህ ምልሽ ወደኋላ ይጎትታቸዋል እና ግን በአጠቃላይ ስታዩ ፍላጎቱ አለ። ወይዘሮ ሶስና ሰፋ፣ በጣም አመሰግናለሁ። መልካም እድል ቆንጂት። እኔም በጣም እግዚአብሔር ያክብርልኝ ይህንን እድል ስለሰጠሽኝ አመ-